በመንግሥት ኮሚዩኒኬሽንስ ኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያና ህዝብ ግንኙነት ዲሬክተር ጄኔራል አቶ መሐመድ ሰይድ በኢትዮጵያ ከዩናይትድ ስቴትስ ኤምባሲ የወጣውን መግለጫ በተመለከተ የመንግስትን አቋም ለቪኦኤ ገልጠዋል። መለስካቸው አምሃ ነው አቶ መሐመድ ሰይድን ያነጋገረው። አቶ መሐመድ ሰይድ ስለ ትብብሮ በአያሌ አመሰግናለሁ። ከዩናይትድ ስቴትስ ኤምባሲ የወጣው መግለጫ በኦሮሚያ እና በኢትዮጵያ ሶማሌ ክልል መካከል በሚያካልለው ድንበር አካባቢዎች የተፈጠረው ግጭት በእጅጉ የሚረብሽ እንደሆነ ይገልጽና የተፈጠረው ሁኔታ ግን ዝርዝር ግልጽ አይደለም ይላል። ምን አስተያየት አለሁት? በኢትዮጵያ ሶማሌ ክልልና በኦሮሚያ አዋሳኝ በሆኑ አካባቢዎች ላይ በባለፈው ሳምንት አካባቢ በተፈ ተጨማሪ የሆነ የህዝብ መፈናቀል እንዳይኖር ያገኙበት የመሳሰሉ የተጠናከሩ ስራዎች ናቸው በመከናወን ላይ ያገኝ ያሉት። ይህንን አስመልክቶ መንግስትም መረጃ እየሰጠ ያለበት ሁኔታ ነው ያለው እና ግልጽ ነው የሚል እምነት ነው ያለኝ። ግን በግጭቶቹ መንስኤ አካባቢ ያለ ዝርዝር ጉዳይ አለ። በምን ምክንያት ነው የተነሳው እንደዚህ ያለ ግጭት? እንግዲህ የግጭቱ መንስኤ፣ አጠቃላይ የደረሰው ጉዳት፣ በግጭቱ ሂደትም ውስጥ በወንጀል የተሳተፉ አካላትንም ጭምር የተጠራ ቡድን ተቋቁሞ በተጨባጭ እንቅስቃሴ ውስጥ በጊዜ ነው በወቅቱ ነው የገባው እና በማጣራት ላይ ያለው በቅርቡ ግኝቱን ይፋ ያደርጋል የሚል እምነት አለ። አቶ መሀመድ ከአነሱት አይቀር መንግስት ግጭቱን ግልጽ በሆነ አካሄድ እንዲያጣራና አጥፊዎችን ለህግ እንዲያቀርብ ይጠይቃል። ግጭቱ በተከሰተባቸው አካባቢዎች የሚኖሩ ህብረተሰቦችም ሰላማዊ መፍትሄ እንዲሹ መበረታታት ይኖርባቸዋል ይላል። በዚህ ረገድ መንግስት ያለው አስተያየት ምንድን ነው? በመጀመሪያ ደረጃ የፌዴራል መንግስትም የሁለቱ ክልል የበላይ አመራሮችም ጭምር ስምምነት ላይ በደረሱበት መልኩ አንደኛ፣ ቅድም ለመግለጽ እንደሞከርኩት አጣሪ ቡድን ተቋቁሟል። ገለልተኛ የሆነ አካል በቂ የሆነ ህገ መንግስታዊ ስልጣን ያለው አካል ነው የኢትዮጵያ ሶማሌ ክልልና የኦሮሚያ ክልል ረጅም ወሰን የሚጋሩ አካባቢዎች እንደመሆናቸው መጠን ከዚህ ቀደም ህዝበ ውሳኔ በተሰጠበት አግባብ በዛው ልክ የወሰን የማካለሉም ስራ አሁን እንዲጠናቀቅ ከወሰን ጋር በተገናኘ ወደፊትም ምንም አይነት ግጭቶች እንዳይከሰቱ ለማድረግ በሚያስችል መልኩ ይህም በተጨባጭ እየተከናወነ ነው ያለው። ይህም ደግሞ በመንግስት ደረጃ ብቻ ሳይሆን እስከታች እስከ ቀበሌ ድረስ ህብረተሰቡን ኢትዮጵያ ጠንካራ የበለጸገች እና ዴሞክራሲያዊ አገር መሆን የምትችለው ግልጽና ሁሉን ኢትዮጵያውያን አቀፍ የፖለቲካ ውይይት፣ ግልጽ የመንግሥት አሰራር እንዲሁም የዴሞክራሲና የፍትህ ተቋማትን ማጠናከር ሲቻል እንደሆነ እናናለን ይላል መግለጫው። የሰሞኑ እውነቶች በተጠቀሱት ዘርፎች ፈጣንና ተጨባጭ ለውጥ አስፈላጊ እንደሆነ አመለካች ናቸው ይላል መግለጫው። በዚህ ስ ላይ ያሉት አስተያየት ምንድን ነው? ዲሞክራሲ ጉዳይ ህዝብን በቀጥታም ሆን በተወካዮቹ አማካኝነት ተሳታፊ የማድረግ ጉዳዮች መንግስት በመርህ ደረጃ ጭምር የመቀበል ሳይሆን በተጨባጭም መሬት ላይ ተግባራዊ ያደረጋቸው መርሆቹ ናቸው። ብዝሃነትን መሰረት ያደረገ የዲሞክራሲ ስርዓት ለኢትዮጵያ የህልውና ጉዳይ ነው። ኢትዮጵያ እንደ ሀገር መቀጠል የምትችለው ዲሞክራሲያዊም ልማታዊ መጠናከር አለበት፣ የሚል እምነት አለ። የእኛ ሀገር ዲሞክራሲ የታዳጊ ዲሞክራሲ ነው። በቀጣይ መጠናከር ያለበት ዲሞክራሲ ነው። በግልጽ የሚታወቅ ነው። ዲሞክራሲ በየትኛውም ሀገር አንድ ጀንበር እንዳልተገነባ ሁሉ በእኛም ሀገር በአንድ ደረጃ የሚገነባ አደለም። አቶ መሐመድ ሰይድ ስለ ስብሮ በእጅጉ አመሰግናለሁ።